የቀድሞ የዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ እስካሁን ዩናይትድ ስቴትስን ከመሩ ፕሬዝዳንቶች በተለየ መልኩ ኢትዮጵያን የጎበኙና ያሉትን የኢትዮጵያ ባለስልጣናት ያሞካሹም ነበሩ። ኢትዮጵያን ዩናይትድ ስቴትስ ለከፈተችው ዓለም አቀፍ የጸረ ሽብር ዘመቻ ዋና አጋርና ወዳጅ አገር ሲሏትም ነበር። በሰብአዊ መብት ረገጣ የምትተቸውን ኢትዮጵያ በዲሞክራሲ የተመረጡ ባለስልጣናት ያሉባት ሀገርም አስመስለዋል በሚል ሲተቹ ነበር። ፕሬዚዳንት ኦባማ አፍሪካ የመጣ የአሜሪካ ባለስልጣን በተለይ ደግሞ የአፍሪካው ቀንድ ከደረሰ ኢትዮጵያን ሳይጎበኝ መመለስ እንደ ዘበት ይታይ ነበር። ለሶማሌም ዩናይትድ ስቴትስ የምታደርገው ድጋፍ በተዘዋዋሪ በኢትዮጵያ በኩል ነው ይባል ነበር። ያ ሁሉ ሂደት በፕሬዝዳንት ዶናልድ ትራምፕ ዘመነ ስልጣን መልኩን የቀየረ መስለዋል። በዚህ ወር መጀመሪያ አካባቢ የአሜሪካው መከላከያ ሚኒስትር ጂም ማቲስ የአረቡን ዓለም የጸረ ሽብር ዘመቻ ደጋፊ ሀገራት ከጎበኙ በኋላ ወደ አፍሪካ መጥተው ጅቡቲን ነበር የጎበኙት። ከዛ ወደ አገራቸው ተመለሱ። ከኢትዮጵያ ጋር ያለው የዩናይትድ ስቴትስ ሁኔታ ምን ነክቶት ይሆን በሚል የወቅታዊ ጉዳይ ተንታኝ የሆኑና በደርግ ዘመነ መንግስትም የአውሮፓ ጉዳይ መምሪያ ኃላፊ የነበሩ ዶክተር ሚስማኩ አስራትን አነጋግሬ የሚከተለው መልስ ሰጥተውኛል። ቅድሚያ ወደሚሰጠው ጉዳይ የአይሲስ ጉዳይ፣ ያንን ተነጋግሮ ለመመለስ ነው መከላከያ ሚኒስትር የመጣው የኢትዮጵያም ጦር ታዲያ ገብቶ ተዋግቷል። ብዙም ፋይዳ ያሳየውም ነገር የለም። ለብዙ ዓመት በኦባማ ጊዜ የነበረው ከፍ ከፍ ሞቅሞቅ ያለ ሁኔታ በአሁኑ ጊዜ ቀዘቀዘ ነው የሚመስለኝ። ምክንያቱም ትንሽ ወደ አቅጣጫው እና ወደ ጎሉ ማተኮር የያዘ ነው የሚመስለኝ አዲሱ ፕሬዚዳንት እና ይህን ያህል በከፍተኛ ደረጃ የኢትዮጵያን ፓርቲሲፔሽን የሚመለከቱ ዋና መታየት ያለበት ኢትዮጵያ የክላይንት ስቴት ከነሱ የምትወጣና ሌላ ቦታ የምትሄድበት ምንም መንገድ የላትም። እንደፈለጉ የሚያዙት ሀገርም ስለሆነ ይህን ያህል ተጨንቀው ተጠቦ የሚያነጋግሩበትም ጉዳይ ያለ አይመስለኝም። ኢትዮጵያን ጨምሮ በተለያዩ የአፍሪካ ሀገራት በአምባሳደርነት ዩናይትድ ስቴትስን ያገለገሉ አምባሳደር ዴቪድ ሺንን የቀድሞ ፕሬዚዳንት ኦባማ አስተዳደር በኢትዮጵያ ላይ ከሚከተለው ፖሊሲ አዲሱ የፕሬዚዳንት ዶናልድ ትራምፕ አስተዳደር የተለየ አቋም አለ ወይ? አልኳቸው። I don't think there's been a significant change so far. The difference is that የጎላ ልዩነት ያለ አይመስለኝም። የትራምፕ አስተዳደር ወደ ስልጣን ከመጣ ገና ከመቶ ቀናት በላይ ነው ያሳለፈው። የአስተዳደሩ ትኩረት ደግሞ በሌላኛው የአህጉራችን ክፍል ነው። ስለ አፍሪካ እምብዛም አይጨነቅም፣ ለኢትዮጵያ ጭምር ማለት ነው። በእርግጥ በኦባማ አስተዳደር እንዳየነው የተለየ ትኩረት በአፍሪካ አይታይም። ከዚህ ነጥብ ስንነሳ የተለየ ትኩረት የተሰጠው ሀገር የለም በአፍሪካ ኢትዮጵያን ጨምሮ አዲሱ የአሜሪካ አስተዳደር የተለየ ትኩረት ካላራመደ ለምን ጅቡቲን ብቻ ጎበኘ? ጥሩ ጥያቄ ነው። የዩናይትድ ስቴትስ መከላከያ ሚኒስትር ጂም ማቲስ የራሳቸው ኃላፊነት የመከላከያ ጉዳይና ትብብርን ማጠናከር ነው። ይህም ወታደሮቻችን ያሉባቸውን ሀገር ሀገራት ያካትታል። የዚህ ዓመት የቅርብ ጉብኝት በሚያዚያ ወር ውስጥ ያደረጉት በሳኡዲ አረቢያ፣ ግብጽ፣ እስራኤል፣ ኳታር፣ አፍጋኒስታንና ጅቡቲን ነው። ከአፍሪካ ግብጽና ጅቡቲን ብቻ ነው የጎበኙት። እነዚህ ሁሉ ሀገራት ጠንካራ የመከላከያ ግንኙነት ከኛ ጋር ያላቸው ናቸው። በጅቡቲ አራት ሺህ አሜሪካ ወታደሮች አሉ። የኢትዮጵያና የዩናይትድ ስቴትስ ግንኙነት ጠንካራ ነው፣ ግን በመከላከያ በኩል አይደለም US-Ethiopia relationship is strong, it's not a very strong tie at the military level. ለዶችቨለ ራዲዮ ዘገባ መክበብ ሸዋነኝ ከዋሽንግተን ዲሲ